ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። እኔ ኢትዮጵያን መሪነት በመቆይበት ጊዜ ውስጥ በግፍ የሰው ሕይወት በማጥፋት ወይም ባልተገባ ሁኔታ ጥቅም ለማግኘት ከሰው ኪስ በማጉደል እንደማልገኝ እርግጠኛ ሆኜ መናገር እችላለሁ። ማንኛውም ነገር የማደርገው በትብብር መንፈስ ሀገር መለወጥ ኢትዮጵያ መለወጥ በሚል ሂሳብ ብቻ ነው። ጠቅላይ ሚኒስትር አብይ አህመድ ወደ ሥልጣን ከመጡበት ጊዜ አንስተው የመጀመሪያቸው በሆነውና በተለይ ከአሜሪካ ድምፅ የአማርኛው አገልግሎት ጋር ባደረጉት በዚህ ቃለ ምልልስ ከተናገሩት የተወሰደ ነው። ይህ የቃለ ምልልሳቸውን ሁለተኛ ክፍል በምሽቱ ስርጭታችን ይዘናል። ጤና ይስጥልኝ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ረቡዕ ግንቦት 21 2011 ዓ ም ስርጭታችን ጋር የምናስተናግዳችሁ እኔ አዳኝ ፈሳዬና አሉላ ከበደ ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሳችን ጋር እስከ ምሽቱ አራት ሰዓት አብረናችሁን ዘልቃለን በቅድሚያ ግን የሰዓቱን የዓለም ዜና ልዩ መርማሪ ሮበርት ሞለር ስራቸውን ካጠናቀቁ በኋላ ዛሬ በሰጡት የመጀመሪያ መግለጫ ከሀገሪቱ የፍርድ ሚኒስቴር በተሰጣቸው መመሪያ መሰረት ፕሬዚደንት ዶናልድ ትራምፕን በወንጀል መክሰስ መስሪያ ቤታቸው ሊያስበው የሚችል ነገር አልነበረም ሲሉ ዛሬ መስሪያ ቤታቸው መዘጋቱን ባስታወቁበት ወቅት ተናግረዋል። የሮበርት ሞለር ልዩ መስሪያ ቤት ከሶስት ዓመታት በፊት በዩናይትድ ስቴትስ በተካሄደው የምርጫ ዘመቻ የሩሲያ እጅ መግባትን አስመልክቶ ለ22 ወራት ያህል ምርመራ ሲያካሄድ መቆየቱ የሚታወቅ ነው። በስልጣን ላይ ያለ ፕሬዚደንት ሊከሰስ አይችልም የሚለውን የሀገሪቱ የፍርድ ሚኒስቴር የቆየ አቋምን መሰረት በማድረግ ፕሬዚዳንቱን በወንጀል ልንከስ የምንችልበት ሁኔታ የለም፣ ስለሆነም በፍርድ ቤት ቀርቦ መፍትሄ ሊገኝበት በማይችል ነገር ላይ አንድን ሰው መክሰስ ፍትሐዊ አይሆንም ብለዋል። ያም ሆነ ግን ፕሬዚዳንቱ ምንም አይነት ወንጀል አልፈጸሙም በሚለው ነጥብ ላይ ብንተማመን ኖሮ በግልጽ እናስቀምጠው ነበር ሲሉ ለጋዜጠኞች ተናግረዋል። ልዩ ካውንስል ፍርድ ሚኒስትር ስራ ትተው ወደ ግል ሕይወታቸው እንደሚመለሱ አስታውቀዋል። ሞለር የምርመራውን ሂደት ባለፈው መጋቢት ወር ሲያጠናቅቁ በዶናልድ ትራምፕ የምርጫ ዘመቻ ና በሞስኮ መካከል የመመሳጠር ተግባር መፈጸሙን የሚያረጋግጥ ማስረጃ አልተገኘም ብለዋል። ፕሬዚደንት ትራምፕ ምርመራውን ሂደት ለማሰናከል ሞክረው እንደሆነ ግን የክስ ምክረ ሀሳብ ለማቅረብ ባይችሉም እንኳን ነጻ ናቸው እንደማይሉ ባወጡት ባለ አራት መቶ አርባ ስምንት ገጽ የምርመራ ውጤት ግልጽ አድርገዋል። የድሬዳዋ ዩኒቨርሲቲ መደበኛ የመማር ማስተማር ስራውን መጀመሩን የዩኒቨርሲቲው ፕሬዚዳንት ዶክተር ያሬድ ማሞ በተለይ ለአሜሪካ ድምፅ ዛሬ በሰጡት ቃል አስታወቁ። በግለሰቦች በቡድን ሆነው ባደረጉት ግጭት ሳቢያ ሁለት ጊዜ ተቋርጦ የነበረው ትምህርት ሁሉንም ተማሪዎች ያሳተፈ እርቅ ከተካሄደ በኋላ ከትላንት በስቲያ ሰኞ ተጀምሯል ሲሉም ዶክተር ያሬድ አስረድተዋል። ተማሪዎች በዩኒቨርሲቲ ቅጥር ግቢ ውስጥ ልዩ ልዩ ጽሑፎች የተጻፉባቸው የሀገር ውስጥ ክለቦች መለያዎችን እንዳይለብሱ የተከለከሉት መልበስ የመልበስ መብታቸው ስላልሆነ ሳይሆን የግጭት መንስኤ እንዳይሆን በመጠንቀቅ ነው ሲሉም አስረድተዋል። በአሁኑ ወቅት አራት ተማሪዎች በህግ ቁጥጥር ስር መዋላቸውንም ዶክተር ያሬድ ጨምረው ገልጠዋል። አዲስ ቸኮል ዝርዝሩን ይዟል። ከሁለት ሳምንት በፊት ተማሪዎች ሃይማኖታዊ ይዘት ያለው ካናቴራ ለብሰው ወደ ዩኒቨርሲቲ እንዳይገቡ መከልከላቸውን ተከትሎ የተነሳ ረብሻ መልኩን ቀይሮ በተፈጠረ ግጭት ተቋርጦ የነበረው የድሬዳዋ ዩኒቨርሲቲ ትምህርት መጀመሩን የዩኒቨርሲቲው ፕሬዚዳንት በተለይ ለአሜሪካ ድምፅ አስታወቁ። በዩኒቨርሲቲ ውስጥ የሚገኙ ተማሪዎችንና የተለያዩ አካላትን በማናገር በዩኒቨርሲቲው የብሔር ግጭት ሳይሆን የቡድን ግጭት ብቻ መኖሩን አረጋግጠናል ያሉት ዶክተር ያሬድ ማሞ በመጀመሪያ የተማሪዎችን ተወካዮች፣ ቀጥሎ ደግሞ ሁሉንም ተማሪዎች በስቴዲየም በማሰብሰብ እርቅ እንዲፈጸም አድርገናል ብለዋል። ቅዳሜ እስከ አራት ሰዓት ድረስ ሶስት ተኩል ድረስ ማታ ተማሪዎችን ባሉበት እነ ጂፊዜድ አካባቢና ገንደተስፋ አካባቢ ያሉ ሽማግሌዎች ባሉበት በደንቡ ተነጋገሩ ተማሪዎቹን፣ ከሁለቱም ሳይድ ተወካዮች መጡ፣ እዛው ተቃቀፉ፣ እዛው ሰላም ፈጠሩ። ብዙ ውይይት ከተካሄደ በኋላ ሰኞ ክላስ ለመጀመር በነጋታው እሁድ ማለት ነው፣ እሁድ ዕለት ደግሞ ተማሪውን በሙሉ ይጠራና ስቴዲየም እርቁ ይካሄድ ተባለ። በዛ መሰረት ስቴዲየም እርቁ ተካሄደ ማለት ነው። ከሁለት ሳምንት በፊት በተነሳ ግጭት በሁለት ተማሪዎች ላይ የደረሰውን ጥቃት በመቃወም የተወሰኑ ዩኒቨርሲቲው ተማሪዎች ግቢውን ለቀው ወጥተው ነበር። የአስተዳደሩና የዩኒቨርሲቲ አመራሮች እንዲሁም የሃይማኖት አባቶች ባደረጉት የማግባባት ስራ ተማሪዎቹ ወደ ግቢው ተመልሰው ትምህርት ሊጀመር ተስማምቶ ነበር። ሆኖም ትምህርት በሚጀመርበት ዕለት ዋዜማ የፋሲል ከነማ የጅማ አባ ጂፋርን ስድስት ላንድ ማሸነፉን ተከትሎ በተፈጠረ ግጭት ሌሎች አምስት ተማሪዎች ላይ ጥቃት ደርሶ ትምህርት ድጋሚ ተቋርጦ ቆይቷል። ፖሊስ በወንጀል የጠረጠራቸውን አራት ተማሪዎች በቁጥጥር ስር መዋሉን ተከትሎም ተማሪዎች ይፈቱልን በሚል ትምህርት የማቆም ሙከራም ነበረ። ባለፈው እሁድ የተፈጸመው ሁሉንም ተማሪ ያሳተፈ እርቅ ተማሪዎች በድጋሚ ወደ ትምህርታቸው ሊመለሱ የተስማሙበት እርቅም የወረደበት ነበር ይላሉ ዶክተር ያሬድ። በቁጥጥር ስር የዋሉ ተማሪዎችን በተመለከተ ከፖሊስ መረጃ ለማግኘት ያደረግነው ሙከራ አልተሳካም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። በሰሜን ምዕራባዊ ናይጄሪያ ካልፎ ሚያዝያ ወዲህ ሁከት በመባባሱ ሃያ ሺህ ገደማ ነዋሪዎች ወደ አጎራባች ኒዠር መሰደዳቸውን የተባበሩት መንግስታት ድርጅት ኮሚሽን አስታወቀ። ሊዛ ሽላይን የዩኤንኤችሲአር ዋና መስሪያ ቤት ከሚገኝበት ጄኔቫ ለቪኦኤ ያስተላለፈችውን ዘገባ ቆንጅታዬ ታቀርበዋለች። የዩኤንኤችሲአር ቃል አቀባይ ባባር ባሎች እንደተናገሩት በአካባቢው ሁከቱ የተባባሰው በቻድ ሐይቅ ሸለቆ አካባቢ እንደ አውሮፓውያን አቆጣጠር ከ2009 ጀምሮ ሁለት ነጥብ አራት ሚሊዮን ህዝብ ባፈናቀለው በቦኮ ሀራም አመጽ ብቻ የተነሳም አይደለም። እስከ ተረዳነው ድረስ ሰዎች በተለያየ ምክንያት ነው የሚሰደዱት። ከተለያዩ ጎሳዎች የሆኑ ገበሬዎችና ከብት አርቢዎች ግጭት፣ በራሳቸው ተደራጅተው ህግ እናስከብራለን ብለው በተነሱ ቡድኖች ምክንያት ይሰደዳሉ። ዛምፋራና ሶኮቶ ክፍለ ግዛቶች ውስጥ ማስለቀቂያ ገንዘብ ለማስከፈል በሚፈጸሙ ጠለፋዎች ስጋት ቀያቸውን ጥለው የሚሸሹም አሉ። ከሚሰደዱት ሰዎች መካከል የሚበዙት ሴቶችና ልጆች መሆናቸውን ቃል አቀባዩ ጨምረው ገልጸዋል። ሲቪሎች በቆንጨራ ሲቆራረጡ፣ ሲጠለፉ፣ ወሲባዊ ጥቃትን ጨምሮ ሰቅጣጭ ድርጊቶች ሲፈጸሙባቸው መመልከታቸውን ኒጀር ማራዲ ክፍለ ግዛት በቅርቡ የደረሱት ስደተኞች ገልጸዋል። ቆንጅታየን፣ ለዘገባው እናመሰግናለን። ሱዳን ውስጥ ከአምስት ዓመታት በፊት በሌለበት የሞት ቅጣት የተፈረደበት የሱዳን አማጽያን መሪ ወደ አገሩ ተመለሰ። የሱዳን ወታደራዊ ሁንታ ከአገሪቱ እንዲወጣ ቢጠይቀውም አልወጣም ማለቱም ተዘግበዋል። ያሲር አርማን በደቡብ ሱዳን ላይ በሚያተክሮ የአሜሪካ ድምፅ ክፍል ሲናገር ለቀጣዮቹ ሶስት ዓመታት የሱዳንን የሽግግር መንግስት መምራት ያለበት ማን ነው በሚለው ጥያቄ ላይ አጣብቂኝ ውስጥ በተገባበት በአሁኑ ወቅት ችግሩን በመፍታቱ ሂደት ለመርዳት ነው የመጣወት ይላል። የሱዳን ህዝባዊ ሀርነት ንቅናቄ ሰሜን የተባለው አንጃ ድርጅት ምክትል ሊቀመንበር የሆነው አርማን ከሀያ አመታት በላይ ለሆነ ጊዜ ኬንያ ወይንም በሱዳን ብሉ ናይል ክፍለ ግዛትና በኑባ ተራራዎች አካባቢ ከቆየ በኋላ ባለፈው ቅዳሜ ሀርቱም መግባቱ ታውቋል። ገዢው ወታደራዊ ሁንታ ከአገሪቱ እንዲወጣ የሚያዝ መልእክት ትላንት ልኮብኛል። ነገር ግን አገሬ ነውና እዚህ የመቆየት አላማ ነው ያለኝ ሲልም አርማን ተናግረዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው በተባበረው የአረብ ኤሚሬቶች የባህር ጠረፍ በያዝነው ወር በነዳጅ ዘይት ተሸካሚ መርከቦች ላይ ለተፈጸመው ጥቃት ተጠያቂዋ ኢራን መሆኗን ከሞላ ጎደል በእርግጠኛነት ለመናገር ይቻላል ሲሉ የዩናይትድ ስቴትስ የብሔራዊ ጸጥታ አማካሪ ጆን ቦልተን ዛሬ ተናግረዋል ቦልተን አቡዳቢን በጎበኙበት ወቅት ለጋዜጠኞች ሲናገሩ ለክሱ ያቀረቡት ማስረጃ የለም። ሆኖም ነዳጅ ዘይት የጫኑት መርከቦች በባህር ኃይል ፈንጂ እንደተመቱ ገልጸዋል። ቦልተን አቡዳቢን የጎበኙት ጠቃሚና ወቅታዊ በሆኑ ቀጠናዊ የጸጥታ ጉዳዮች ለመምከር ነው ብለዋል። ኢራን የተባሉትን ጥቃቶች አልፈጸምኩም ስትል ካስተባበለች ቆይታለች። ዛሬ ደግሞ የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ አባስ ሙሳቬ የቦልተንን ክስ አስቅኝ ብለውታል። ይሁንና ቦልተን ኢራንን ሲነቅፉ የኖሩ ሰው በመሆናቸው አባባላቸው አያስገርምም ሲሉ ተችተዋል። የመንግስት አገልግሎቶች፣ ተቋራጮች፣ እርዳታ አቀባዮች፣ አድማጮች በመጨረሻም የኢትዮጵያ አትሌቲክስ ፌዴሬሽን ለ ለአስራ ሰባተኛ ጊዜ በዶሃ ኳታር መስከረም 2012 ዓ ም ለሚካሄደው የዓለም ኦሎምፒክስ ሻምፒዮና ኢትዮጵያን ለሚወክሉ የማራቶን ቡድን አትሌቶች ከነ ተጠባባቂዎቻቸው መምረጡን ይፋ አደረገ። አትሌቶቹ የተመረጡት በዓለም አቀፉ የአትሌቲክ ፌዴሬሽኖች ማህበር ዋና እንዲሁም የወርቅ ደረጃ በተሰጣቸው ማራቶኖች ከመስከረም እስከ ሚያዝያ 2011 ዓ ም ድረስ ተወዳድረው ባስመዘገቡት የተሻለ ሰዓት መሠረት መሆኑንም የአትሌቲክስ ፌዴሬሽን አስታውቋል። በዚህም መሰረት በወንዶች ባለፈው መያዝያ በለንደን ማራቶን የኢትዮጵያ የማራቶን ሪከርድ ባለቤት የሆነው ሞስነት ገረመው፣ በዚያው ውድድር ሶስተኛ የወጣው ሙሌዋ ሲሆንና ባለፈው ጥቅምት የኒውዮርክ ማራቶንን ያሸነፈው ለሊሳ ዲሳሳ ዋናው የማራቶን ቡድን አባላት ሆነው ተመርጠዋል። ሹራ ኪጣታ ብርሃኑ ለገሰና ታምራት ቶላ ደግሞ ተጠባባቂዎች ሆነው ተመርጠዋል። በሴቶች የኢትዮጵያ ማራቶን ሪከርድ ባለቤት ወርቅነሽ ደገፋ ባለፈው መስከረም በበርሊን ማራቶን ሁለተኛ የወጣችው ሩቲ አጋና አትሌት ሮዛ ደረጀ ሲመረጡ ሹሬ ደምሴና ሄለን ቶላ ተጠባባቂ መሆናቸውንም ፌዴሬሽኑ አስታውቋል። በምርጫው ቅሬታ ያላቸው አትሌቶች እስከ ግንቦት 27 2011 ዓ ም ዓመተ ምሕረት ድረስ ቅሬታቸውን በጽሁፍ ማቅረብ ይችላሉ ሲልም ፌዴሬሽኑ አስታውቋል። አድማጮች የሰዓቱ ዜና እዚህ ላይ ያበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጆች አሉላ ከበደና አዳነች ፍሳሀየንን። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ22 በ25 ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ነው። ከዚያ በፊት ግን ቆየት ብለው ከሚቀርቡት ዝግጅቶች አንዱን ለቅምሻ እኔ ኢትዮጵያን በመሪነት በመቆይበት ጊዜ ውስጥ በግፍ የሰው ሕይወት በማጥፋት ወይም ባልተገባ ሁኔታ ጥቅም ለማግኘት ከሰው ኪስ በማጉደል እንደማልገኝ እርግጠኛ ሆኜ መናገር እችላለሁ። ማንኛውም ነገር የማደርገው በትብብር መንፈስ ሀገር መለወጥ ኢትዮጵያ መለወጥ በሚል ሂሳብ ብቻ ነው። ጠቅላይ ሚኒስትር አብይ አህመድ ናቸው በመግቢያችን እንደ ጠቆሙ ነው ወደ ሥልጣን ከመጡበት ጊዜ አንስቶ በአማርኛ የመጀመሪያቸው በሆነውና በተለይ ከአሜሪካ ድምፅ ጋር በትላንትናው ምሽት ያደረጉት ቃለ ምልልስ ሁለተኛ ክፍል ለምሽቱ ተይዟል አድማጮች የቃለ ምልልሱን የመጀመሪያ ክፍል የተከታተላችሁ በርካቶች በፌስቡክ በትዊተር በኢንስታግራም በዩቲዩብ ና በኢሜይል ጭምር ያደርሳችሁንም አስተያየቶች ደርሰውናል ቦታ ይዘንላቸዋል አሁን ወደ ቀዳሚው የዕለቱ አብይ ርዕስ። በደብረ ማርቆስ ዩኒቨርሲቲ ሰሞኑን ከተከሰተው አለመረጋጋት ጋር ተያይዞ የትግራይ ተወላጆች ግቢውን ለቀው ወደ አዲስ አበባ የትግራይ ተወላጅ ተማሪዎች ግቢውን ለቀው ወደ አዲስ አበባ ሄደዋል ሲሉ አንዳንድ ተማሪዎች ገለጹ። የዩኒቨርሲቲው የሕዝብ ግንኙነትና ኮሚኒኬሽንስ ዳይሬክተር አቶ ደሳሎ ጌትነት በበኩላቸው ጥቂት ተማሪዎች ናቸው ግቢውን ለቀው ወደ አዲስ አበባ የሄዱት ከእነሱ ጋር ለመነጋገርም ከሀገር ሽማግሌዎች ከአካባቢው ነዋሪዎችና ከዩኒቨርሲቲው የተውጣጡ ቡድን ወደ አዲስ አበባ እየሄደ መሆኑን ተናግረዋል። አስቴር ምስጋናው ዝርዝር አላት። ስሜ እንዲጠቀስ አልፈልግም ያለውና የአራተኛ ዓመት የደብረ ማርቆስ ዩኒቨርሲቲ ተማሪ እንደተናገረው ከግማሽ በላይ የምንሆነው ተማሪዎች በአሁኑ ሰዓት ግቢ ውስጥ አለን ይላል። ከግቢ ወጡት የትግራይ ልጆች ናቸው። ግማሹ ከግቢ ወደናል ያሉት ክፍል ልጆች ነው የወጡት እንጂ ሁሉም አልወጡም። ክፍል ልጆች ነው ወጡ። ከግማሽ በላይ ተማሪ ግቢ ውስጥ ነው እና ትግስ ተማሪ ደግሞ ፈተና ውስጥ ነው ያለችው። አካባቢውን ለቀው ይሄዳሉ በብዛት ናቸው ከትግራይ ተወላጆች ውጭ ከሌሎች አካባቢ የመጡ ተማሪዎች አሉ ግቢ ውስጥ። የሁለተኛ ዓመት ተማሪ የሆነው ግርማ የደረሰ ደግሞ ከግቢ የወጣ ነው። ውጡ ተብለን ሳይሆን ስለፈራን ነው፣ ግቢውን ጥለን አዲስ አበባ እየሄድን ያለ ነው ይላል። ስለጨናቅን ነው፣ ወጣችን፣ ስለፈራን ነው። ምን ያህል ትሆናላችሁ? እኛ ያው አንድ መታ አምሳ በላይ ነው። የደብረ ማርቆስ ዩኒቨርሲቲ የሕዝብ ግንኙነትና ኮሚኒኬሽን ዳይሬክተር አቶ ደሳለው ጌትነት እንደሚናገሩት ጥቂት ተማሪዎች ናቸው ግቢውን ጥለው ወደ አዲስ አበባ የሄዱት። ከእነርሱ ጋር ለመወያየትም ከሀገር ሽማግሌዎች፣ ከአካባቢ ነዋሪዎች እንዲሁም ከዩኒቨርሲቲ ማህበረሰብ የተወጣጣ ቡድን ተቋቁሞ ወደ አዲስ አበባ እየሄድን ነው ብለዋል። ሁሉም አይደለም በጣም ትንሽ ተማሪዎች ዛሬ ግቢውን ለቀው ወደ አዲስ አበባ ሄደዋል። ከፍተኛ ትምህርት ሚኒስትር ጋር እነሱን አነጋግረው የሚያመጣ አንድ ቡድን እየሄደ ነው። ጥያቄ የያዘ ቡድን ነው ማለት ነው የሄደው። እርግጠኛ አይደለሁም አስቴር፣ ግን እንደሚመስለኝ ተማሪዎች እንወክራለን የሚል አካል ሄደ ይመስለኛል። የተወሰኑ የትግራይ ልጆች ሄደዋል ነው ያሉን። ያንን ለማነጋገር ደግሞ ትናንትም ተዋቅሮ የሀገር ሽማግሌዎች ሃይማኖት አባቶችና የዩኒቨርስቲው አመራሮች ያሉበት ቡድን ሊያናግራቸው እየሄደ ነው። እንግዲህ ተወክለው ነው የሄዱ ወይስ በኢንተረስት የወጡ ናቸው እነዚ? የሚሉትን ነገሮች ወደዛ እየሄድኩኝ ስለሆነ ነገ ብትደውይልኝ የበለጠ አብራራልሻለሁ። እኔም እየሄድኩ ስለሆነ እንደማን እንደሆነ ምክንያቱም ትናንትና ስምምነት ላይ ከተደረሰ በኋላ ከአዳራሽም ወጥተው ምግብ በልተው ወደ ዶርማቸው ገብቶ ነው ያደሩ። በጣም በሰላም ነው የታደረው። ከዛ በኋላ ለምን እንደወጡም መረጃ የለኝም ለምን እንደሄዱ ማጠቀፍ ሰኞ ዕለት በነበራችሁ ውይይት ላይ ግን የደረሳችሁበት ድምዳሜ ምንድን ነበር? የአካባቢው እና የከተማ አስተዳደሩ የጸጥታ ኃይሎች ሚሊሻዎችን ጨምሮ ከግቢዎች ያለን ኢንቫይሮመንት እንዲቆጣጠሩ ምክንያቱም ችግር ተፈጥሮ ወይ ወደ ውጭ ነው የሚሮጡት ወይ ደግሞ ችግር ፈጣሪዎች ከውጭ ይምጡ አይምጡ ገና እርግጠኛ መሆን ስላልተቻለ ያንን ለመከላከል የውስጡንም የውጭንም ጥበቃ ማጠናከር ላይ ነው ዩኒቨርሲቲ ትኩረት አድርጎ እየሰራ ያለው። በዩኒቨርሲቲ ውስጥ ጥቃት ነው የተፈጸመብን ብለውኝ ነበር እርስዎ። ከፖሊስ ደግሞ ያገኘሁት መረጃ በተማሪዎች መካከል የተፈጠረ ግጭት ነው እንጂ ጥቃት አይደለም የሚል መረጃ ነው የሰጡኝ። እኛ በአጠቃላይ እንዳየነው ከሆነ የትኛውንም ብሔር የትኛውንም ቡድን ከግምት ውስጥ ያላስገባ ተማሪዎቻችን፣ በተለይ ደግሞ የተማሪ ህብረት ውስጥ በጣም ተንቃት የሚሳተፉ ተማሪዎቻችን ላይ የተቃጣ ጥቃት ነው። ምክንያቱም በተማሪዎች ህብረት ውስጥ የሚሰሩ ሰዎች ላይ ነው የአካል ጉዳትም ግድያም የተፈጸመው። ስለዚህ ይህንን ጥቃት ነው እንጂ የምንለው በምንም ተምር ግጭት አንለው። የምስራቅ ጎጃም ዞን ፖሊስ መምሪያ የህዝብ ግንኙነት ኃላፊ ኢንስፔክተር ጎበዜ ርሰው በበኩላቸው ዛሬ በግቢው ሙሉ ለሙሉ ትምህርት መቋረጡን ተናግረዋል። አካባቢው ግን ፍጹም ሰላም እንደሆነ ጨምረው ገልጸዋል። አሁን ለጊዜው የመማር ማስተማር ሂደት ተቋርጧል። ትምህርት ግን አልተጀመረም፣ ውይይት ላይ ነው ያለው የዩኒቨርሲቲ አመራሮችና ሌሎች ቶ አካላት በዛሬው ዕለት የመማር ማስተማር ሂደት ተቋረጠ ነው ያለ። ተቋረጠ የምንለው ሰኞ ለት እና ዛሬን ነው። ትናንትናም ያው እንደሚታወቀው ግንቦት ሃያ ነው የመንግስት ተቋማት ልክ ስለነበሩ ምርመራው እየተጣራ ነው ያለ። ያው እንደሚታወቀው አሁን ሶስት አራት ቀን ነው ገና ድርጅቱ ከተፈጸመ ፖሊስ ምርመራውን እያጣራ ነው ያለ። የምርመራ ውጤቱ መጨረሻ ላይ የሚታወቅ ነው የሚሆነው። ተጎድተው ሆስፒታል ስለገቡ ተማሪዎች ፖሊስም ሆነ የዩኒቨርሲቲ የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር የሰጡት አስተያየት ቢኖር በመልካም ጤንነት ላይ እንደሚገኙ ነው። ይህ በእንዲህ እንዳለ የትግራይ ብሔራዊ ክልላዊ መንግስት የሀዘን መግለጫ አውጥቷል። መግለጫው በደብረ ማርቆስ ዩኒቨርሲቲ ተማሪ የነበረው ወጣት ሳረ አብረሃ እልፈት ሕይወት የትግራይ ብሔራዊ ክልላዊ መንግስት የተሰማውን ጥልቅ ሀዘን እየገለጸ ጉዳዩን በአጽንኦት እየተከታተለ የሚገኝ ሲሆን ወንጀለኞች ወደ ህግ እንዲቀርቡና አስፈላጊውን ፍርድ እንዲያገኙ ከሚመለከተው አካል ጋር ሆኖ እንደሚሰራ ገልጿል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ባህርዳር። አስቴር ምስጋናውን ለዘገባዋ እናመሰግናለን። ተከታዩ ደግሞ ወደ ምዕራብ ኢትዮጵያ ይወስድናል። ኦነግ ሽነ የኦሮሞ ነጻነት ሸማቂዎች ባለፈው ሰኞ ሙጊ ውስጥ የእጅ ቦምብ ወርውረው ስድስት ሰዎችን ገድለዋል ሲሉ የቀለም ወለጋ የኦሮሞ ዲሞክራሲያዊ ፓርቲ ኦዴፓ የህዝብ ግንኙነት ኃላፊ ተናገሩ። ኦነግ ሽነ ሸማቂዎች የምዕራብ ዞን ቃል አቀባይ በበኩሉ ከመንግሥት ሰራዊት ጋር ባደረግነው ውጊያ ሽንፈት ስለደረሰባቸው ነው ወደ ከተማ ተመልሰው ሰላማዊ ሰዎችን የገደሉት ሲል አስተባብሏል። አኮር መልካ ተጨማሪ ዘገባ አለው። በአንፊሎ ሙጊ ከተማ ታላቅ ወንድሜ የተገደለብኝ የሚል ስሙ እንዳይጠቀስ የጠየቀ ግለሰብ ባለፈው ሰኞ ከምሳ ሰዓት በኋላ ተፈጠረ ያለውን ያብራራል። ከቤት ወጥቶ ወደ ስራ እየሄደ ነበር። የመከላከያ ሰራዊት አባላቱ ተኩስ ከፈቱ። በጭካኔ ነበር፣ በጩቤ አንጀቱ ላይ ወጉት፣ ከዛ እግሩ ላይም በጥይት መቱት። ጎኑ ላይም መተውታል። ህይወቱም እዛው ነው ያለፈው። ወንድሜ ከሸማቂዎቹ ጋር ምንም አይነት ግንኙነት የለውም። በጉልበት ስራ ቤተሰቡን ለመርዳት የሚለፋ ሰው ነው ሲልም ተናግሯል። ሌላው በሸማቂዎችና መንግስት ታጣቂዎች መካከል ከሙጊ ሀያ ደቂቃ ያህል የእግር ጉዞ የሚያስኬድ ቦታ ላይ ነው የተኩስ ልውውጡና የቦምብ ፍንዳታ የነበረው ይላል የአይን እማኝ ገብሬ ዲንቃ። ስድስት ሰዎች የተገደሉት ግን በሙጊ ከተማ ውስጥ ነው ብሏል። በዛው ቀን ግድያው ከመፈጸሙ ቀደም ብሎ ቄራ የሚባል ቦታ ላይ በመከላከያ ሰራዊት አባላት እና የኦሮሞ ነፃነት ሸማቂዎች መካከል የተኩስ ልውውጥ ተደርጎ ነበረ። ሰዎቹ የተገደሉበት ቦታ ግን ሙጊ ዜሮ አንድ ቀበሌ ውስጥ ነው። የሞቱ ሰዎችም የኑስ አብደላ በንግድ ስራ ይተዳደራል። ታከለ ቡልቻ ጿሚ ሲሆን ጸሎት ላይ ነበር። ከቤት አውጥተው ልብስ አልብሰውት ነው ተኩስ የከፈቱበት። አብደ ታዋኪና እና ደበላ የሚባል ግለሰብም የቴክኒክና ሙያ ተቋም ተማሪዎች ናቸው። ሁንዴሳ አብዲሳ አርሶ አደር ሲሆን፣ አየው የሚባል የሙጊ ከተማ ነዋሪም መከላከያ በከፈተው ተኩስ ህይወታቸውን አጥተዋል። የቄሌ ሞለጋ ኦሮሞ ዲሞክራሲያዊ ፓርቲ ኦዲፒ ህዝብ ግንኙነት ኃላፊ አቶ ሐምዛ አብዱል ቃድር ስድስት ሰዎች መሞታቸውን አምነዋል። ከጋምቤላ በመምጣት ላይ የሚገኙ የመከላከያ ሰራዊት አባላት ላይ ሙጊ ከተማ ዜሮ ሁለት ቀበሌ ሲደርሱ ቦምብ የወረወሩት የኦነግ ሸኔ አባላት ናቸው። ስድስት ሰዎች ህይወታቸውን አጥተዋል። ጉዳት ያደረሰው በቦታው የፈነዳው ቦምብ ብቻ ነው። እንዳጣራ ነው ከሆነ ከሟቾቹ መካከል የኦነግ ሸኔ አባላት ይገኛሉ። ጫካን ተገና አድርገው ሕብረተሰቡንና የመንግስትን መዋቅር እየጎዱ ይገኛሉ። ስለዚህ የህግ በላይነትን ማስከበር ደግሞ የመንግስት ድርሻ ነው። ከተገደሉት መካከል ስንቶቹ የሸማቂ ቡድኑ አባላትና የከተማው ነዋሪዎች እንደሆኑ አልተለየም ሲሉ ለቪኦኤ ተናግረዋል። የኦሮሞ ነጻነት ግንባር ሸማቂዎች ምዕራብ ዞን ቃል አቀባይ ጉማባ ሴቢሳ አቶ አምዛ ያሉትን አስተባብለዋል። ግድያው ከመፈጸሙ በፊት በእነሱና መንግስት ታጣቂዎች መካከል ለተከታታይ ሶስት ቀናት ውጊያ መካሄዱን ገልጸዋል። ከባለፈው አርብ ጀምሮ ጦርነት እየተካሄደ ነው ግን የተካሄደው ሌላ ቦታ ላይ ነው። የኦነግ ታጣቂዎች ላይ ምንም አይነት ጉዳት አልደረሰም። የመንግስት ሰራዊት ከተሸነፈ በኋላ ነው ወደ ከተማ ተመልሶ ሰላማዊ ሰዎች ላይ ተኩስ ከፍቶ አምስት ቄሮዎችን በሙጊ ከተማ የገደለው የሸማቂዎቹ ምዕራብ ዞን መሪ ኩምሳ ዲሪባ ባለፈው ሳምንት ለቪኦኤ በሰጡት ቃል በአፍሪካ እውቅና ያለው ገለልተኛ አካል ከመንግስት ጋር ቢያደራድራቸው ለመወያየት ፍላጎት እንዳላቸው ገልጸው ነበር። የምዕራብና ቄሌም ወለጋ የመንግስት ባለስልጣናት በበኩላቸው ሸማቂዎቹ ትጥቅ ፈተው እጅ ቢሰጡ በሰላም ለመቀበል ዝግጁ ነን ማለታቸው መዘገባችን ይታወሳል። ለቪኦኤ ናኮር መልካ ከነቀምቴ። ናኮርን ለዘገባው እናመሰግናለን። የኦሮሞ ነፃነት ግንባርንና የኦሮሞ ብሔራዊ ክልላዊ መንግስት አለመግባባትን ሲሸመግሉ የቆየው በአባ ገዳዎች የሚመራው የእርቅ ኮሚቴ ዛሬ የመጨረሻ ሪፖርቱን በማቅረብ ተልእኮውን ማጠናቀቁን ገለጸ። የእርቅ ሂደቱ የቴክኒክ ቡድን እንደገለጸው የቀረበላቸውን ጥሪ የተቀብለው በሰላም የገቡ ታጣቂዎችን ማስገባቱን ገልጾ የኦሮሞ ነጻነት ግንባርን የሚመለከት ጦር አለመኖሩን ኦነግ እንዲያረጋግጥ ጠይቀዋል። የኦሮሞ ነጻነት ግንባርም በመዋቅሩ የሚመራ የታጠቀ ኃይል እንደሌለ ገልጿል። ሙክታር ጀማል ተጨማሪ ዘገባ አለው። የኦሮሞ ነጻነት ግንባርንና የኦሮሚያ ብሔራዊ ክልላዊ መንግስትን አለመግባባት ለመሸምገል የተቋቋመው በአባ ገዳዎች ይመራ የነበረው የእርቅ ኮሚቴ ዛሬ ነው የመጨረሻ ሪፖርቱን ያቀረበው። የእርቅ ሂደቱ ቴክኒክ ኮሚቴ እንደገለጸው የኦሮሞ ነጻነት ግንባር ታጣቂዎችን በሰላም አስገብቶ ግጭትና መጋደል እንዲቆም በማድረግ ሂደት ላይ ታጣቂዎች ወደ ስልጠና ማስገባቱንም ገልጿል። ነገር ግን በዚህ ሂደት ላይ የተለያዩ ውጣ ውረዶች እንደነበሩና የተሳካለትን ያህል ብቻ በሰላም ማስገባቱንም ገልጿል። ሪፖርቱን ያነበቡት የቴክኒክ ኮሚቴ አባሉ አቶ በቀለ ገርባ እንዲህ ይገልጻሉ። ወራን ብልስማ ኦሮሞ ቦሰኖታ ፌ ኦገንሰ አደ ብሊስማ ኦሮሞ ፍንፍኔ ጅሩራ አዳን በውሳ ለብሴ ጫካ የቀረው የኦሮሞ ነፃነት ግንባር ጦር አዲስ አበባ ካለው ከኦሮሞ ነፃነት ግንባር አመራር ራሱን መለየቱንና ራሱን ችሎ ለመንቀሳቀስ ወስኖ መግለጹ ይታወሳል። በዚሁ ሂደት እኛም ተልኳችንን የፈጸምን መሆኑን እንገልጻለን። አንደኛ የኦሮሞ ነፃነት ግንባር ምንም አይነት እራሱ የሚመራው ጦር ከጫካ ስለሌለው ይህ የእርቅ ኮሚቴ ተልእኮውን ፈጽሟል ብለን እናምናለን። ሁለተኛ የኦሮሞ ነጻነት ግንባር በዚሁ ሂደት ጫካ የቀረ ጦር እንደሌለው በመግለጽ መግለጫ በመስጠት እንዲያረጋግጥ እንጠይቃለን። አዲ ብልሱማ ኦሮሞ ወራነ ቦሶኖት ታፌ ከን ህንቀብን ተውሳ እብሰ ኢብሰኬኑዳን ከምርከኔሱ ጋፈና የኦሮሞ ነጻነት ግንባር ከኦሮሚያ ብሔራዊ ክልላዊ መንግስት ጋር የነበረውን አለመግባባት ለመፍታት የተለያዩ ውይይቶችን በተለያዩ ጊዜ ማድረጉን ገልጾ፣ ነገር ግን የተኩስ አቁመም ሆነ ግጭት ስምምነት ከተፈረመ በኋላ እንደ ድርጅት የኦሮሞ ነጻነት ግንባር ወደ ውጊያ አለመግባቱን ገልጿል። ከዛም በመቀጠል የህርቅ ሂደቱን በማሳካቱና የኦሮሞ ነጻነት ግንባር ታጣቂዎች በሰላም ወደ ሰላማዊ ትግል እንዲቀላቀሉ በማድረግ ሂደት ላይ ለአባ ገዳዎች እና ሀገር ሽማግሌዎች ሀደራውን ሰጥቶ አስፈትተው እንዲያስገቡ ካደረገ በኋላ በቀጥታ የሚመራው የታጠቀ ኃይል እንደሌለ ነው የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ይብሳ በመግለጫው ላይ የተናገሩት። ሞትማዎጅን ዋን ነጋጥሙ ፊ ወራና ወሰነ ኬስ አከን ቀብኔ በከማዳ ከኑ ምርከለስና መስይ ከመንግስት ጋር የነበረውን ችግር በሰላም ስለፈታ የኦሮሞ ነጻነት ግንባር ምንም አይነት ሰራዊት ጫካ የለውም። አሁንም ይህንኑ ነው የምናረጋግጠው። ይህም በተመለከተ ለውጡን የሚገዳደሩ የተለያዩ የጸጥታ ችግሮች ሊኖሩ እንደሚችል ይታወቃል። የኦሮሞ ነጻነት ግንባር ከኦሮሚያ ብሔራዊ ክልላዊ መንግስት ጋር በመሆን የክልሉን ጸጥታና ሰላም ለማስከበር የበኩሉን ይሳተፋል። ይህ የሰላም ሂደት አለምንም ደም መፋሰስ እንዲጠናቀቅ ድርሻውንም ይወጣል። ነገኝ ኩን ሞ ገረንግላስ አለት አከቱምረም አዱልስማውረሞ የኦሮሚያ ብሔራዊ ክልላዊ መንግስት ምክትል ርዕሰ መስተዳደር አቶ ሽመልስ አብዲሳ በበኩላቸው ከዚህ ቀደም በሰላም ገብተው ስልጠና ላይ የነበሩ የቀድሞ ታጣቂዎችን በፍላጎታቸውና ችሎታቸው የተለያዩ ዘርፎች መመደባቸውንም ገልጸዋል ከፖለቲካ ተገልሎ ኑሮውን መቀጠል ለሚፈልገውም መንግስት እንደሚያቋቁማቸውም ነው አቶ ሽመልስ የተናገሩት ከአሁን በኋላም ሰላም ፈልጎ በሰላም ለመታገል የሚመጣ ካለ መንግስት አስፈላጊውንም ድጋፍ ያደርጋል ብለዋል አቶ ሽመልስ ነገር ግን ከዚህ በተለየ መንገድ የሚሄድ ካለ መንግስት የዜጎችን ደህንነት የማስከበር ግዴታ እንዳለበት ነው የተናገሩት። ቦሩ መካና ቃምኒ ሂደቴ ሶቾ ኦሮሚያ ኬሳ ክንጅር ፓርቲ ሲያስ ከምዩ በካ ከምቡን በስምምነታችን መሰረት ኦሮሚያ ውስጥ ታጥቆ የሚንቀሳቀስ አካል ማንኛውንም ፓርቲ እንደማይወክል፣ የፖለቲካ ድርጅቶች ደግሞ አብሮ በመተባበር ህግ በላይነትን ለማስከበርና ለመጠበቅ በተለይም የኦሮሚያ ብሔራዊ ክልላዊ መንግስት ትልቅ ኃላፊነት አለበት። የዜጎቻችንን ሰላምና መረጋጋት ወጥቶ የመግባት ዋስትናቸውን የመጠበቅ ግዴታ አለብን። ስለዚህ ሁሉም ህግን እንዲያስከብር። ከዚህ መደምደሚያ መድረሳችን ትልቅ ድል ነው። ሁሉምቱ ሴራ ከካባችሱ ጥሙራ ካነራ ጋሃሙንሳ እንጅፋኖ ላናዳ ጉዳዩን ሲመራ የነበረው የቴክኒክ ኮሚቴ የእርቅ ሂደቱ እንዲሳካ ሁሉም የበኩሉን ድርሻ እንዲወጣ ጠይቋል። የቴክኒክ ኮሚቴው አባል አቶ ጀዋር መሐመድ ከረት ከሰቱ ቃሞን ሚዲያ አክቲቪስቶን ከኛ የመገናኛ ብዙሃን አካላት ከዚህ ቀደም ለትግሉ ትልቅ አስተዋጽኦ እንዳበረከታችሁት ሁሉ ዛሬም ቢሆን የኦሮሚያን ጸጥታና ደህንነት በማረጋገጥ ሂደት ትልቅ አስተዋጽኦ መወጣት ይኖርባችኋል ድርጅቶችንም ሆነ ሕዝብን ከመነጣጠል አንድ በማድረግ ስራ ድርሻችሁን እንድትወጡም እንጠይቃችኋለን። እስካሁን በዚህ ጉዳይ ውስጥ የነበራችሁ የኦሮሞ ነጻነት ግንባርም መንግስትም ለቆይታችን እናመሰግናችኋለን። ወረናኖስ ወራ ደብርሱማ ኦሮሞትኒስ ገለቶማ። በዚህ ውይይት ላይ የመከላከያ ሚኒስቴር ምክትል ኢታማጆር ሹም ጀኔራል ብርሃኑ ጁላን ጨምሮ የሁለቱም ፓርቲዎች ከፍተኛ አመራሮች የተገኙ ሲሆን የዜጎችንና ሀገሪቷን ሰላምና ጸጥታ ለማስከበር ሁሉም በጋራ እንዲረባረብም ጥሪ ቀርቧል። ለአሜሪካን ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ሙክታር ጀማል ለዘገባውን እናመሰግናለን። አድማጮች የመጨረሻው የመጽሄቱ የትንታኔ ርዕስ ደግሞ ወደ ሰሜን ኢትዮጵያ ይወስድናል። የፌዴሬሽን የክልልና የከተማ አስተዳደር ምክር ቤቶች የጋራ ምክክር መድረክ ትላንት በመቀሌ ትግራይ ውይይት አካሂደዋል ይለናል የመቀሌው ዘጋቢያችን አለም ፍስሀ የውይይት መድረኩ መክፈቻ ላይ የተገኙት የትግራይ ክልል ምክትል አስተዳዳሪ ዶክተር ደብረጽዮን ገብረ ሚካኤል በሰጡት አስተያየት በአገሪቱ የሚካሄደው ምርጫ በጊዜውና ህገ መንግስት በሚያዘው መሰረት መካሄድ አለበት ብለዋል። አለም ፍስሀ ለሁለት ቀናት የተካሄደው የጋራ ምክር መድረክ በአዋሳ ከተማ የተካሄደ የጋራ ምክር መድረክ ሰነድ መገምገም ችለዋል። ዶክተር ደብረጽዮን ገብረ ሚካኤል ባሰሙት የመክፈቻ ንግግር የፌዴራል ስርዓት በአገሪቱ በሁለት አስርተ ዓመታት በዓለም የተመሰከረለት ልማት አስመዝግበዋል ካሉ በኋላ ለሀገራችን ሁሉና ወሳኝ ጉዳይ የሆነው ምርጫ በኃላፊነት መንፈስ በአግባቡና ና በህገ መንግስቱ መሰረት ካልተካሄደ አገሪቱን እንድትበተን መወሰን መሆኑን ታውቆ ሁሉም ምርጫው በጊዜው ውጤታማ ሆኖ እንዲጠናቀቅ የበኩላቸው ድርሻ ወሳኝ ነው። የፌዴራል የክልል ና የከተማ አስተዳደር ምክር ቤቶች የጋራ ምክር መድረክ ጉንበት 16 ና 17 2011 ዓ ም ለሁለት ቀናት ነው የተካሄደው። ስለ ፌዴራል ስርዓት አስፈላጊነት አስመልክተው አስተያየት የሰጡ የህዝብ ተወካዮች አፈ ጉባኤ አቶ ታደሰ ጫፎ ናቸው። ፌዴራሊዝም በሀገራችን በጣም አስፈላጊ ነው። በእኛ ሀገር ተጨባጭ ሁኔታ እንደኛ ያሉ አገሮችም ይህን በማድረግ ችግራቸውን ፈት በርካታ የልማት ስራዎች መስራት ችለናል። በዚህ መንገድ ሄደን ማለት ነው። አሁን የሚነሱ ጉዳዮችን ደግሞ ቁጭልን በሜሪቱ መነጋገር እንችላል። እንግዲህ አሁን ዋናው ፌዴራሊዝም ለዚህ ሀገር ያስፈልጋል አያስፈልግም በሚለው ላይ አይደለም ዋናው ጥያቄ። የተረዳሁት ብዙ ፖለቲካዊ ውይቶች ላይ ከሚነሱ ነገሮች ስናይ በአንድ በኩል አሁን የምንከተለው ብሔርን በዋናነት ህገ መንግስቱ ላይ ይሄ በደንብ ተቀምጠዋል። በነገራችን ላይ ቋንቋን፣ ሥነ ልቦናን፣ ባህልን፣ መልክዓ ምድራዊ አቀማመጥን ብሎ በህገ መንግስቱ ላይ ሁሉን ነገር ያካትተ ነው። አንዱ ይሄ ነው። ሁለተኛው አይ ይሄ መሆን የለበትም መልካ ምድራዊ አቀማመጥ ታሳቢ ተደርጎ መሆን አለበት። ስለዚህ በዚህ ላይ ቁጭ ብሎ በደንብ መነጋገር ያስፈልጋል። እንዴት በእኛ ሀገር የሚነሱ ፖለቲካዊ ጥያቄዎችን ማዕከል አድርገን ቁጭ ብለን መነጋገር እንችላል። ስንነጋገር ይህኑ ትክክሉ ይህኑ ትክክል ያደለው በሚል አሳማኝ ምክንያት በማቅረብ ኢትዮጵያውያን መተማመን እንችላል። የፌዴራል የክልልና የከተማ አስተዳደር ምክር ቤቶች የጋራ ምክር መድረክ ከተገኙት ከቤንሻንጉል ክልል የመጡት አቶ ጌተነ ሲዳሞ ፌዴራሊዝምን አስመልክተው እንዲህ ብለዋል። የሚጠቅመው ፌዴራሊዝም እ ካናዳ ብንወስድ አርባ አካባቢ ሌሎች ፌዴራሊዝም የሚከተሉ ሀገሮች ተጠቃሚ የሆኑ ሀገሮች አለ። እንደ ኢትዮጵያም እስካሁን የመጣንበት በዚህ ሀያ ሰባት ሀያ ስምንት ዓመታት በዚህ ስራ ስለሆነ አሁንም ለቀጣይ ትውልድ እኛም ብናልፍም ራሱ ለሀገራችን የፌዴራል ስርዓት አስፈላጊ ነው ያሉት ደግሞ ከጋምቤላ ክልል አቶ ላኬ ላክቤክ ናቸው። በአገሪቱ ያለው ሁኔታ ፌዴራሊዝም ስርዓት ያስፈልጋታል። ለነገውም ያስፈልጋል። ትላንትናም ሲያስፈልገን ነበረ። አሁን ደግሞ ያስፈልገናል። ስለዚህ ለሚቀጥለውም ያስፈልጋል። በምክክር መድረኩ የተገኙት የፌዴሬሽን አፈ ጉባኤ ወይዘሮ ከሪያ ኢብራሂም መዝጊያ ንግግር ባሰሙት ወቅት ህገ መንግስቱና ፌዴራል ሥርዓቱን ወደ አደጋ የወደቀበት ዋና ምክንያት የፌዴሬሽን ተቋም ምክንያት አይደለም። ዋናው ምክንያት የፖለቲካ ብልሽት ነው። አሁንም መስ ፖለቲካ ሆኖ ማስተካከል ያለ የፌዴራል የክልልና የከተማ አስተዳደር ምክር ቤቶች የጋራ ምክር መድረክ ጋሜ ግንቦት አስራ ሰባት ሁለት ሺ አስራ አንድ ዓመተ ምህረት ተጠናቀዋል። ለድምፅ የአሜሪካ ሬዲዮ አለም ፍትሀ ከመቀለ አድማጮች የምትከታተሉት በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላልፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበድና አዳነች ፍሳየንን። ሁለተኛውን አጋማሽ ስርጭታችንን አሁን ወደ መጨረሻው ክፍል እንሄዳለን። ወደ ከጠቅላይ ሚኒስትር አብይ አህመድ ጋር ወደ ተደረገው ቃለ መጠይቅ እናመራለን። ጠቅላይ ሚኒስትር አብይ አህመድ ከአሜሪካ ድምጽ ጋር ወዳደረጉትና በትላንትናው ምሽት የመጀመሪያውን ክፍል ወዳሰማ ነው ቃለ ምልልስ ነው የምንወስዳችሁ። ጠቅላይ ሚኒስትር አብይ ከስልጣን ከያዙ ጊዜ አንስቶ የመጀመሪያቸው የሆነው በተለይ ከአሜሪካ ድምጽ ጋር ያደረጉት ይህ ቃለ ምልልስ በተለያዩ አበይት አገራዊ ርዕሰ ጉዳዮች ላይ ያተኮረ ነው። ጠቅላይ ሚኒስትሩን ቢሮቸው ተገኝተው ያነጋገራቸው እስከንድር ፍሬው ነው። እንሆ የቃለምልልሱን ሁለተኛ ክፍል እንግዲህ በለውጡ ሂደት እያጋጠሙ ካሉ ችግሮች አንዱ የሕግ የበላይነት ጉዳይ ነው። በዚህ ርዕስ ላይ እናውራና ክቡር ጠቅላይ ሚኒስትር በተለይ በአንዳንድ ክልሎች ያሉ መንግስታዊ ያልሆኑ ታጣቂዎች ብዛት ምን ያህል ያሳስበውታል? ምክንያቱም የደህንነት ስጋት መፍጠራቸውን ነዋሪዎች ስለሚነገሩ ማለት ነው ስለሚናገሩ። በእርግጥ እኔና እርስዎ እየተነጋገርንበት ባለንበት በዛሬው እለት የህዝብ ተወካዮች ምክር ቤት በጦር መሳሪያ አስተዳደርና ቁጥጥር ረቂቅ አዋጅ ላይ የህዝብ አስተያየት እየሰበሰበ መሆኑን ሰምተናል። በዚህ ላይ ያለው አስተያየት ምንድነው? በተለይ ከመንግስታዊ ካልሆኑ ታጣቂዎች ብዛት አንጻር። የህግ በላይነት ለአንድ መንግስት በጣም አስፈላጊ ነገር ነው። ግን የህግ በላይነትን እንዴት ነው የምንረዳው? የመንግስትን የማድረግ አቅም ለመለካት የህግ በላይነት ብቸኛ መመዘኛ ነው ወይ ብሎ ማሰብ ጥሩ ነው። የሎ ኢንፎርስመንት ኤጀንሲስ ሁለት አይነት ኢንጂኒንግ አላቸው። አንደኛው የሶልጀር ሜንታሊቲ ይባላል። የአርሚ ሜንታሊቲ የሚባለው ጠላትህን መለየውን ዩኒፎርሙን የተቀመጠበትን ቀጠና በግልጽ ለይተህ በወገንና በጠላት መካከል የቦታ ያለባበስ፣ የውስጣዊ ንግግር ኮድ ልዩነት ይኖርና ምንም አይነት እንቅስቃሴ ከጠላት ወገን ሲፈጠር ያ ነገር ጥቃት ለመሰንዘር ነው ብለህ ስታስብ የመከላከል እርምጃ ትወስዳለህ፣ ወይም ታጠቃለህ። ግልጽ ነው ማን ማን እንደሚያጠቃ ልብሱ፣ ንግግሩ፣ ቋንቋው በጣም የተለየ ነው። ሌላው ግን ስካውት ሜንታሊቲ የሚባለው በውስጥ ለምሳሌ እዚህ ካለን ሰዎች አንዱ የክፍ ሀሳብ ቢኖረውና እሱን ወደ ሕግ ለማቅረብ የምንሄደው መንገድ ቅድም ካስቀመጥነው ጠላት ጋር ይለያያል። ይሄኛው መጥፎ ዜጋን ከዜጋ መከላከል ነው፣ ያኛው ጠላትን ከዜጋ መከላከል ነው። አንድ እረኛ በጎች ይጠብቅ። በጎቹን ምን አይነት ጥቃት ሊያጋጥማቸው እንደሚችል ይገምታል። ወይም ተኩላ ወይም ቀበሮ መጥቶ ካለበት ስፍራ በግል ይተናኩሉ ይችላሉ። ቀበሮ ምን አይነት ከለር አላት? አካሄዷ ምን ይመስላል? ተኩላ ምን ይመስላል? ረኛው ያውቃል። አቅም እስካለው ድረስ ያንን የሚጠብቀውን ጠላት መጠበቅም መከላከልም ይችላል። አደገኛ የሚሆነው መጥፎ በግን ከበግ መከላከል ነው። አንድ ወገን ናቸው ብለ በጋራ እየነዳሃቸው በአንድ በረት አስገብታቸው ስታበቃ የሚፈጠር ረብሽ ነው ለእድረኛው ፈታኝ የሚሆነው በእኛ ሁኔታ ዜጎች በተለያየ ድብቅ አጀንዳ በሚረብሹበት ሰዓት እነዚህ ሰዎች ጠላት ናቸውና እንግደል ማለት አንችልም። ቢረብሹም ዜጎች ናቸው፣ ቢረብሹም መብት አላቸው፣ ቢረብሹም የአያያዝ ስርዓት አለው። ያንን ፕሮፌሽነሊ ለይቶ ቀድሞ አውቆ ይዞ ለህግ ስርዓት አቅርቦ ችግሩን መፍታት በእኛ ብቻ ሳይሆን በብዙ ዓለም ፈተና ነው። በእኛ ሁኔታ ደግሞ ባለፉት ዓመታት ያው ትጥቅ እንደ ልብ የገባበት ሀገር በመሆኑ ብዙ ሰዎች ትጥቃላቸው። ብዙ አይነት ትጥቃላቸው እነዚህ ትጥቅ የታጠቁ ሰዎች ሁለትም፣ ሶስትም፣ አስርም አስራ አምስትም እየሆኑ አንድ አንዳንዴ ደግሞ የወታደር ልብስ እየለበሱ ወታደር ውስጥ የነበሩ እና ያወጡ ሰዎች ሊሆኑ ይችላሉ። ዩኒፎርም እየለበሱ በመታጠቅ ሰውን መቀማት፣ የመሳሪያ ንግድ ማካሄድ ይስተዋላል። ይሄ ችግር በቀጣይነት የተረጋጋ ሀገር ለመፍጠር አደገኛ በመሆኑ ለምሳሌ በምዕራብ ኢትዮጵያ የነበረውን መሰል ችግር ለመፍታት መጀመሪያ ብዙ ውይይት፣ ብዙ ንግግር፣ ብዙ ምክክር ተደርጎ ነገሩ ፈር ስላላያዘ ሰፋ ያለ ኦፕሬሽን ተካሂዷል። ብዙ ወንጀለኞች ተይዘዋል። ብዙ ትጥቅ ተፈቷል። በዘረፋ በግድያ የተሰማሩ በመቶዎች የሚቆጠሩ ሰዎች ጉዳያቸው በፍርድ ሂደት ላይ ይገኛል። መሳሪያን በሚመለከት እነማን የታጠቁ እንዴት ህጋዊ ይሆን አሁን ያልከው አዋጅ የሚመልሰው ሆኖ ትጥቅን አላግባብ የመጠቀምና መዝረፋ መስታት ማድረግ ግን በቀጣይነት ኢትዮጵያ ውስጥ በጠንካራ ሁኔታ ካልሰራን በስተቀር ፈተና መሆኑ አይቀርም። በስፋት በመሰራቂቱና እንደ ሽፍታም የመሆን ባህሉ ትንሽ ሰፋ ያለ በመሆኑ ትልቅ ፈተና አድርገን በአዋጅም በኦፕሬሽንም የበለጠ ስፋት ችግር ያለባቸው ኤሪያዎች ላይ ለይተን እየሰራ እንገኛለን። ብዙዎቹም ለህግ እየቀረቡ ይገኛሉ። በሂደት መስመር እያያዘ ይሄዳል። እነዚህን ታጣቂዎች አንዳንድ ክልሎች ጭምር በማስታጠቅ ይታማሉ። ክቡር ጠቅላይ ሚኒስትር፣ ከዚህ አንጻር የሚወጡ መረጃዎች እንዳሉ እርስዎ የሚያውቁ ይሆናል። ይሄ ምን ያህል እውነት ነው? ከሆነስ፣ የበለጠ አሳሳቢ ያደርገውም ወይ ችግሩን? ትጥቁን የሚያስታጥቁት ግለሰቦች የሚሆኑ ቡድኖች ባልተገባ መንገድ ትጥቅ መያዝና ያንን ትጥቅ ተጠቅሞ ያልተገባ ሀብት ማግኘት፣ ሰው መግደል፣ መዝረፍ፣ ማስፈራራት ካለ ሁሌም ስጋት ነው። ጉዳዩ ማናመጣው ብቻ ሳይሆን በማንኛውም ደረጃ ቢመጣ ያንን ተጠቅሞ በዜጎች ላይ የሚፈጸም ማንኛውም ጥቃት አስጊና አሳሳቢ ነው። ይሄ ለመፍታትና ለመከላከል እንድንችልም ነው ሰፊ የሪፎርም ስራ እየሰራ ያለ ነው። ብዙ ሰዎችም በዚሁ አግባብ መሳሪያ ሲያዘዋውሩ እየተያዙ መሳሪያዎች እየተያዙ ብዙ ሺህ የሚቆጠሩ ጥይቶች እየተያዙ ተሰማላቸው በሚዲያ ብዬ ነው። ይቀጥላል፣ ይሄ ኦፕሬሽን። ይሄን እያደረግን የማስተካከያ እርምጃ በመውሰድ ማረጋጋት ይቻላል። ኢንቴንሽኑ ግን ከውስጥም ከውጭም በቡድኖችም በግለሰቦችም ሊነሳ ይችላል። ኢንቴንሽኑ ከየት የሚነሳየት ጥቃት እንዳያስቀጥልብን ባለበት የማስቀረት ጉዳይ ደግሞ የእኛን ጥንካሬ ይወስነዋል። ይህም በሂደት የሚፈጠር ይሆናል። የደህንነት ስጋት እየፈጠሩ ያሉት ግን ጠቅላይ ሚኒስትር የታጠቁ ቡድኖች ብቻ አይደሉም። ባይታጠቁም ከየአካባቢው አስተዳደሮች አቅም በላይ የሆነ ተጽዕኖ ማሳደር የሚችሉ ወይም በአስተዳደሮቹ ተጠያቂ የማይደረጉ ቡድኖች፣ ስብስቦች፣ የመሳሰሉትም በተለያዩ ክልሎች ይስተዋላሉ። ለእነዚህ ነገሮች መፍትሄ ለማምጣት በመንግስት በኩል ምን እየተደረገ ነው? መንግስት ስ ያውቃቸዋሉ እነዚህ እነዚህን ችግሮች አዎ ይታወቃሉ። ግለሰቦች ገዝፎ የሚታይባቸው አካባቢዎች አሉ። ባለው የፖለቲካ ብልሽትና ለመተማመን በተለያየ ምክንያት በአንዳንድ ሰፈር የገዘፈ ማንነት የያዙ አይነክ የሚመስሉ ግለሰቦች እየተፈጠሩ እነዚህን ግለሰቦች መንግስት ማንኛውንም እርምጃ ወይም የህግ ማስከበር ስራ እንዳይሰራ ቀደም ተብሎ የህዝቡ አለ መከታ አድርጎ ይመሳልና ህዝቡም እስኪገነዘበው ያን የመከተል ሁኔታ ብዙ ቦታ ይታያል። እንደዚህ አይነት ጉዳይ ግን የሚመክር ነው። በቀጣይነት በርጓው መንፈስ መቀጠል አይቻልም። አሁን አንዳንዱን በመታገስ በጣም በከፍተኛ ትግስት እያለፍን ያለ ነው። ሰዎች ሁሉ ለመቅጣት ሰዎቹን በህግ ለመጠየቅ የሚደረገው ሂደት ከሰዎቹ ያለፈ እዳ እና ዳፋ ስላለው ጭምር ነው ብዙዎቹ እንደዛ አይነት ሰፋ ያለ መረብ የዘረጉ በመሆናቸው ያም ሆነው የከፋ ችግር ያለባቸውን በመያዝ ላይ እንገኛለን። ሌሎቹም እንዲመከሩ እያደረግን እንገኛለን። የሚቀጥል ከሆነ ግን ያው መንግስት እርምጃ መውሰዱ አይቀርም። ለተወሰነ ጊዜ የሚያኮርፉ ኃይሎች ቢኖሩም በሂደት ዓላማውን ይገነዘባሉ በሚል ሂሳብ የማስተካከያ እርምጃ መውሰዱ ግድ ይሆናል ማለት ነው። የሚቀጥል ከሆነ እርምጃ ካልወሰድን ጥፋት እየሰፋ እየተወሰደ ያለው እርምጃ በቂ ቢሆን ኖሮ ውጤቱን እናየው ነበር እስከ ማለት ይሄዳሉ። አንዳንድ ሰዎች እርምጃው በቂ ባይሆን ነው አንዳንድ ነገሮች የቀጠሉት ይላሉ። በእርግጥ በቂ አይደለም እርምጃው። ብዙ ሰዎች ማለት ሊያስቸግረኝ፣ ጥቂቶች ህግን የመበቀያ መሳሪያ ማድረግ ይፈልጋሉ። ለምሳሌ በደቡብ ጫፍ ያለ ሰው ስለ ህግ ማስከበርና መንግስት እርምጃ መውሰድ አለበት ሲል እሱ ውስጥ ስላለው ወንጀለኛ አይደለም የሚናገረው ሶስት ያለው የወንጀለኛ የህዝብ ጠበቃ የህዝብ አለኝታ የህዝብ መከታ ነው ሌላ ሰፈር ተቃዋሚ ጠላት ብሎ የሚያስበው ወይም ተቀናቃኝ ብሎ የሚያስበው ሰፈር ያለን ሰው ነው አልተያዘም የሚለው በዚህ ጉዳይ በጣም ብዙ ኤክስፒሪየንስ አለኝ እኔ ኦሮሚያ አካባቢ ስንቀሳቀስ የህግ ላይነት ይከበር ይሉኝና የህግ ላይነት ይከበር ብሎ የሚያስቡት እነሱ ጋር ባለው ችግር ሳይሆን ሌሎች ክልሎች የሚታዩት እንደሆነ ሌሎች ክልሎች ደግሞ ሲሄድ በፍጹም እዛ አካባቢ ያለውን ሳይሆን ኦሮሚያ ያለውን ወይም ደቡብ ያለውን እንደሚያያ ይቻሉ። ህግ ለሁሉም እኩል መሆን አለበት። ሁሉም በኩል የሚዳኝበት መሆን አለበት። መበቀያ መሆን የለበትም። ህግም እናስከብረው በህግ አግባብ መሆን አለበት። ለዚህ መንግስት እርምጃ ሲወስድ እኔ ብሔር ነው የወሰደው ከእኔ ቡድን ነው የወሰደው የሚል ድምጽ በጣም በስፋት ይደመጣል። አስተሳሰቡ እየሰከነ እስኪሄድ ድረስ ህግ የማስከበር ስርዓቱን ይከታተናል። በዚህ ምክንያት ብዙ ትዕግስቶች ይደረጋሉ። ብዙ የመሸከም ጥፋት ባየን ቁጥር ወዲያው እርምጃ አንወስድም። ብዙ ቦታ ላይ የከፋ የከፋውን እየለየን እናደርጋለን። ይሄን እየገመገምን እያስተካከልን አሁን በቅርቡ ያወጣ ነው የሰላም ነደህነት እቅድ ሁሉንም የሎ ኢንፎርስመንት ኤጀንሲ ያካተተ እንዴት አድርገን የህዝቡን ሰላም ማረጋጋት እንዳለብን ህዝቡን እያስገነዘብን ህዝቡ ተባባሪ እያደረግን እነዚህን አዋኪ ኃይሎች እየለየን እርምጃ እንውሰድ በሚል እቅድ ወጥቶ እየሰራንበት እንገኛለን። እና ያንሳል ይበዛል የሚለው ሚዛን በየአውዱ ካልታየ ያስቸግራል። አሁን በዚህ አመት እስር ቤት ማስገባት ወይም ጉዳያቸውን በእስር ማየት ከምንፈልገው ሰው ቁጥር በላይ ነው ያለው። በሺ የሚቆጠር ሰው በሰላምና ደህንነት፣ በመፈናቀል በኮራፕሽን ጉዳይ እስር ቤት ውስጥ አለ። ያን የሚያክል ሰው አስቀምጦ እንትን ማለት ፍላጎት የለም። ወንጀል እንዲቀንስ እንጂ እስረኛ እንዲበራከት አይፈልግም። ግን አሁንም ብዙ ሰዎች በፌዴራልና በክልል በዚህ ጉዳይ ይታያሉና ይሄ እርምጃ ካለመውሰድ ሳይሆን የነበረንን ጠንከር ያለ በትናንሽ ምክንያት እርምጃ የመሰ ዝንባሌ ረገብ ከማድረጋችን ጋር ተያይዞ የሚነሳ ጥያቄ ነው በአንድ በኩል በሌላ በኩል ደግሞ የሰፈርህን ሳይሆን የሌላ ሰፈር ወንጀለኛን ለማደን የሚታሰብ እሳቤ ነው። ሁላችንም ጋር እኩል ካልሰራ ግን ዘላቂ ሰላም ማረጋገጥ አይቻልም። አንድ አፍታ ወደ ጎረቤት ሀገር ልሰደ። ጠቅላይ ሚኒስትር ከኤርትራ ጋር የተፈጠረው ሰላም ከዚህ አመት ዋነኛ ስኬቶቹ እንዳንዱ ይቆጠራል። ዩኔስኮ በቅርቡ የሰላም ሽልማት ያበረከተለትም ይህንን ጭምር ከግምት በማስገባት ይመስላል። ሰሞኑን የኤርትራ ነጻነት ቀን አስመልክተው ባስተላለፉት መልእክት ኢትዮጵያ ያሉትን አንገብጋቢ ጉዳዮች በጋራ ለመፍታት ያላትን ዝግጁነት አረጋግጠዋል። ጉዳዮቹ ምን እንደሆኑ ሊነግሩ ይችላሉ? ለዚህ ሲል ማለት ነው። ወል በመላ አፍሪካ፣ በተለይም በምስራቅ አፍሪካ ብዙ አንገብጋቢ ጉዳዮች አሉ። ለኢኮኖሚክ ኢንቴግሬሽን እየሰራን በምንገኝበት በዚህ ጊዜ ውስጥ ብዙ በጋራ መስራት ያለብን ኢኮኖሚካል ይሸዋሉ፣ የደህንነት ይሽዋሉ፣ የአጎራባች ሀገራት ይሽዋለ የሶማሌና ኬንያ ኢሹ አለ የሱዳንና ደቡብ ሱዳን ጉዳይ አለ የኤርትራና ጅቡቲ ጉዳይ አለ። በእነዚህ ሁሉ ጉዳዮች ላይ በሰላም፣ በደህንነት በኢኮኖሚ ጉዳይ በቅርርብ በምክክር አብረን ለመስራት ያለንን ፍላጎት ነው የገለጽ ነውና ችግር የበዛበት ቀጠና ስለሆነ ችግሮቹን ምንድናቸው ከሚል ጥሩ ጥሩ ነገሮች ምንድናቸው የሚል ይቀላል። ለምሳሌ በሶማሊያና በኬንያ መካከል ያለውን ችግር የወሰን እንደሆነ ኤርትራ የሳው ሱዳን መንግስት በጣም ከኢትዮጵያ ጋር ተደጋግፈውና ግዞን እንዲፈቱት እንፈልጋለን። በሶማሌ እና በኬንያ መካከል ቢፈጠር ማንኛውም ችግር ዳፋ ወደኛ እንዳይመጣ እናቃለን። በዚህ ምክንያት ይሄንን ጉዳይ እንደ አንድ ሺው ብንወስድ በቅርበት አብረን እንስራ እንላለን። ሳውዝ ሱዳንን በሚመለከት ሰፊ ችግር አለ። ያንን ችግር ለመፍታት ኢትዮጵያ ብቸኛዋ መፍትሄም ጻፈና አንገምትም በጋራ ብለን እናስባለን። በእኛና በኤርትራ ጉዳይም እንደዚሁ በኤርትራና በሌሎች አገራት ጉዳይም እንደዚሁና በርካታ ችግር ያለበት አህጉር ነው። ክፍለ አህጉር ነው። በሌላ መንገድ ደግሞ ወደ ኢንቴግሬሽን ለመሄድ የሚያስብ ነው። ይሄ ቅርርብ፣ ምክክር፣ ውይይት ይፈልጋል። ያን ለማመላከት ነው። እንግዲህ በተለይ በሁለቱ ሀገራት መካከል ያሉ የድንበር መተላለፊያዎች መዘጋትም እንደቀጠለ ነው። አሁንም ምንድን ነው እዛ ላይ ያለው ሁኔታ? ጠቅላይ ሚኒስትር ድንበር ጋር ተያይዞ ሰላሙ ሲፈጠር በሁለቱም ወገን መክፈት በስፋት መክፈት ይታይ ነበር። ድንበሮቻችንን እንደ ውጭ ሀገር ሳይሆን እንደ ሀገር ሰው ይንቀሳቀሳል ከዚህም ከዚያም ማለት ይቻላል። ብዙም ጥሩ ቁጥጥር አይደረግበትም ና ብዙ ሰዎች ከዚህም ወደዛ ከዛም ወደዚህ የመምጣት ሁኔታ ነበር። ያ ብቻ ሳይሆን የኢትዮጵያ ተቃዋሚ ሆነው ወደ ኤርትራ የነበሩ ወደ ኢትዮጵያ የተመለሱ፣ የኤርትራ ተቃዋሚ ሆነው ወደዛ ያልተመለሱ ሀይሎች አሉ። ስለዚህ ይሄንን የመከፈቱን ጉዳይ ሌሎች ኃይሎችም ለተለያየ ዓላማ የመጠቀም ፍላጎት እና ዝንባሌ ስለነበረ በኤርትራ መንግሥት በኩል ያለው የድንበር ጉዳይ ለምሳሌ በአየር ያለው እንቅስቃሴ ኮንትሮል ነው። ስለዚህ በረራ ፍሪኬንሲውን ጨምረን እንቅስቃሴ እያደረግን ነው። የተገደበ ነገር አይደለም። ሁለተኛው በድንበሮቻችን ግን ቁጥጥር ማድረግ የሚያስችል የክስተም ስርዓት ፈጥረን ሰዎች ከአንድ ሀገር ወደ አንድ ሀገር ሲሄዱ ማወቅ የሚያስችል አቅም እስክንፈጥር እንደው ዝም ብለን የከፈትነው ጉዳይ አደጋ እንዳያስከትልብን የሚል ኮንሰርን አለ። ኮንሰርኑ ላይ የሰራንበት እንገኛለን እኛም እንቀራዋለን። ከኤርትራ የተለያዩ ሰዎች ወደዚህ የሚገቡ ከሆነ ከዚህም ወደዛ የሚሄዱ ከሆነ ለሰላም፣ ለቱሪዝም፣ ለልማት ብቻ መሆን አለበት። ጥፋት የሚያስከትል ከሆነ በአንድ ሀገር ውስጥ አልፎ ሌላ ሀገር ጥፋት የሚያመጣ ማንኛውም ነገር በዓለም አቀፍ ህግም እየተፈቀደ አይደለም። ወደ ለውጡ ጉዳዮች ለመልሰው ጠቅላይ ሚኒስትር እንግዲህ አንዳንድ ችግሮችን በመመልከት ለውጡ ወደ ኋላ እንዳይመለስ የሚሰጉ ምን ሊፈጠር እንደሚችል የሚያሳስባቸው ሰዎች አሉ። ኢትዮጵያ ችግሮቹን ተቋቁማ በዚህ የለውጥ መንገድ እንደምትቀጥል ምን ያህል እርግጠኛ ነውት? ስለ ነገ ምን ያክል እርግጠኛ ነ አይባልም። ያው ነገ ነገን ተገምታለ ትተልማለ። የሆነ ሆኖ ለውጡ ይዘልቃል፣ መሰረትም ይጥላል ብዬ የማስበው መጀመሪያ ለውጡን ችግር ምን አመጣው ብዬ ወደኋላ በመመለስ ነው። ወደኋላ ተመልሼ የነበረውን ችግር በማይበት ወቅት በአንድ ወቅት በአፍላ እድሜ ወጣት እያለህ ፋሽን የሆነ የምትወደው የምታደንቀው ልብስ፣ ጫማ ሊኖር ይችላል። ያን ጫማ ለብሰህ ያን ልብስ ለብሰህ አጌጠህ ብዙ ድግስ፣ ብዙ ሰርግ ተጉዘህ ሊሆን ይችላል። ነገር ግን ከጊዜ በኋላ አንተ እያደግክ፣ እየወፈርክ፣ እየረዘምክ ስትሄድ ያ ልብስ ደግሞ ባለበት ስለሚቆይ በቀጣይነት ፊዚካል ለውጡ ሲመጣ የቀደመውን ፋሽን የቀደመውን የወደድከውን ልብስ ለልበስ ብትል የማይመጥን ወይም የማይገባ ይሆናል። በዚህ ጊዜ ሊወሰድ የሚችለው እርምጃ ሁለት ነው። አንደኛው ያደገውን ማንነት ቆርጦ ገርዞ አስተካክሎ ወደ ልብሱ ወደ ጫማ ማስተካከል ነው። ሁለተኛው ደግሞ ልብሱን ወደ አዲሱ ማንነት ማምጣት ነው። ሰውን ቁመቱን ቆርጦ ውፍረቱን ቀንሶ ለልብስ ማስተካከል ተፈጥሮ አይደለም፣ አናቹራል ነው ማድረግ ያስቸግራል። ነገር ግን ሰው ባደገ ቁጥር እድገት ባለው ሰው ላይ የሚደረግና የፊዚካል ለውጥ የሚከተል የአልባስ የልብስ፣ የጫማ ለውጥ ይደረጋል። የመንግስትና ሕዝብ ግንኙነትም እንደዚሁ ነው። ሕዝብ ያድጋል፣ ሕዝብ ይለወጣል። ፍላጎቱ ዛሬ ዲሞክራሲ ብሎ የጠየቀህ እና የመለስክለት መልስ ነገ በዚያ መልስ መኖር አትችልም። ሕዝብ ፍላጎቱ ቁጥሩ፣ አስተሳሰቡ እያደገ ሲሄድ መንግስት ደግሞ ከዚህ ቀደም እንዲያድርጌልሃለሁ እያለ መቆየት ሲፈልግ ያ ዲፍረንስ ተፈጠረ። መንግስት ምንም ስላልሰራ አይደለም ግን የሰራቸውን ነገሮች እየተረከ መኖር ስለፈለገ እና ከአዲስ ለውጥ ጋር አብረው መጓዝ ባለመቻሉ ነው ችግር ያጋጠመው። እኛም ለውጡ ሲመጣ የነበረው ድጋፍ እስረኞች መፍታት፣ ሚዲያዎች መልቀቅ፣ ኢትዮጵያ ውስጥ ያለውን ቴንሽን መቀነስ የነበሩ ጥያቄዎች ስለሆኑ ድጋፉ መጥቷል። አሁን ድጋፉን ቀጣይ የሚያደርገው አዳዲስ ሀሳቦች የፈጠሩ ከህዝብ ፍላጎትና እድገት ጋር እየተጓዙ ያን እየመሩ በገቡት ቃል መሰረት ደሊቨር ለማድረግ ጥረት የሚደረግ ከሆነ ማስቀጠል ይቻላል። ማስቀጠል የሚቻለው በመንግስት ወይም በመሪ ብቻ አይደለም። መላው የኢትዮጵያ ህዝብ የመለወጥን አስፈላጊነት በሚያነሳው ልክ ለለውጡ መሳተፍ አለበት፣ በብዙ መልኩ። ያም ማድረግ ከቻል ለውጡ አሁን በጀመርነው አግባብ መስመር እየያዘ እድገት በምንፈልገው አቅጣጫ ሁሉ እያመጣን አዲስ ኢትዮጵያ እንፈጥራለን ብዬ አምናለሁ። እንግዲህ የትንሣኤን በዓል አስመልክተው ያስተላለፉት መልእክትም የኢትዮጵያ ተስፋ ብሩህ እንደሆነ ያንጸባረቁበት ነው። ከጌታ ኢየሱስ ክርስቶስ ትንሣኤ ጋር አያይዘው ከጠቀሱት አንዱ ነገር ብቻ ላምብ በዛሬው ማዕበል የማይወሰዱና በአይሁድ የሐሰት ወሬ የማይናዱ የማይቀር ትንሣኤ ዋን ያዩታል። አየሩን ክፉ ወሬ ቢሞላውም ከሙታን የተነሱት ግን ወደ ከተሞች ገብተው መልካሙን ወሬ ያወራሉ ይላልና። ማዕበል የሐሰት ወሬ ክፉ ወሬ የሚሉትን አገላለጾች ተጠቅመዋል። ከኢትዮጵያ ሁኔታ አንጻር ይግለጹል። ምን ለማለት ፈልገዋል? በየቀኑ የምታዩት የምትሰሙ ሁሉ ኮስ ነው። ለምሳሌ ኢትዮጵያ ከጥቂት ዓመታት በፊት 23 ዓመት በፊት የደን ሽፋኗ 30 ፐርሰንት በላይ ነው። አሁን ከ4 ፐርሰንት ወርዷል። በረሃማነት እየመጣ ነው። የአየር ለውጥ ንብረቱ የኢኮሎጂክ መለዋወጡ በግብርናችን፣ በኑሯችን፣ በህይወታችን፣ በጤነታችን ወጥተን ስንገባ ባለው የአየር ሁኔታ ተቀይሯል። ማንም ሰው ይታዘበዋል። ዛፍ እንትከል ክረምት በሚባልበት ሰዓት አሁን ዛፍ መትከያ ጊዜ ነው ወይ ብሎ የሚያስብ አለ? ዛፍ የሚተከለው ለመንግስት አይደለም። ዛፍ የሚተከለው ለሌላ ስፈር አይደለም። አንተ የምትተክለው በምትሰራበት በምትኖርበት ከባቢ ነው። እያየህ ለመደሰት ለትውልድ ለማሸጋገር ነው። እኔም ሌላውም ሰው እንደዚሁ። በማንኛውም ሀሳብ ላይ የተቃርኖ ሀሳብ ይደመጣል። የተቃርኖ ሀሳብ መደመጡ ሳይሆን ችግሩ ያን ፖለቲካ አጀንዳ አድርጎ የማራገብ ሁኔታ በስፋት ይታያል። ይህን አሻግሮ የሚያዩ ሰዎች ያስፈልጋሉ ከውጽ ውስጥ ባሻገር ማየት የሚችሉ ሰዎች ካልተፈጠሩ በስተቀረ መሪ ኢማጂን ያደረገውን ማንኛውንም ምስል ዜጎቹ በተቀበሉት ልክ ነው ሪያላይዝ ማድረግ የሚችለው ብዙዎቹ መሪዎች ፍላጎት መሻ ስለሌላቸው አይደለም ያያሰቡትን ያለሙትን ነገር የሚገዛ ትውልድ ያለና የሚተባበር ትውልድ ያለ እንደሆነ ለውጥ ይመጣል ቻይና ላይ ያየነው እሱ ነው በሌሎች ሀገራት ያየነው እሱ ነው ለምሳሌ አዲስ አበባን ለማስዋብ የጀመርነው ፕሮጀክት መላው የኢትዮጵያን ሕዝብ ማስፈንጠዝ ያለበት ፕሮጀክት ነው። ምክንያቱም ከቅርብ ጊዜ ወዲህ ኢትዮጵያ ውስጥ እየተለመደ የመጣው ነገር ልጆቻችን በአካል ኢትዮጵያ ቢሆኑም ኢትዮጵያ አይደሉም። ትምህርት የሚፈልጉት ውጭ ሀገር ነው። ለሕክምና መጓዝ የሚፈልጉት ውጭ ሀገር ነው። ለቫኬሽን መሄድ የሚፈልጉት ውጭ ሀገር ነው። እድገት ለውጥ ብለው የሚያስቡት ከሌሎች ሀገሮች ሄደው መኖር ነው። ደሞ ከሄዱም በኋላ በሚያዩት ነገር ይደመማሉ ኢትዮጵያ ወደዛ መሄድ ትችላለች ብሎ ለማሰብ ይቸገራሉ የእኛ ወላጆች ስለ ሀገር ክብር ስለ ሀገር ፍቅር በነገሩ ልክ ልጆቻችን የነገርናቸው ናቸው አይደለም ልጆቻችን ጭንቅላታቸው በጣም ከኛ የላቀ ነው ዘመኑ ቴክኖሎጂ የተጣባው ነው ብዙ ነገር ያያሉ ሙቪ ያያሉ ሌላ ቦታ የሚያዩትን ነገር እዚህ ሲያጡ ያን ይመኛሉ ዜጎች ሀገራቸውን ወደው ለሀገራቸው ኢኖቬቲቭ ሆነው እንዲሰሩ ከዜጋ ጋር አንጻር ስናየው ትልቅ ትርጓሜ አለው። ሁለተኛ አዲስ አበባ ያላት ጸጋ ወንዞቹ ናቸው። እንደ ሌሎች ከተሞች ሀይቅ የለንም ወይም ውቅያኖስ የለንም። ያለንን ወራጅ ውሃ ንጹህ ብናደርገው ለመጠጥም፣ ለጤናም በጣም በጣም ጠቃሚ ነው። ብዙ ሰዎች ይጎዳሉ፣ ይሞታሉ። ከኢኮኖሚም አንጻር ብናየው ቱሪስቶች ኢትዮጵያ መጥተው ሆቴል ከተቀመጡ በኋላ ወጥተው የሚሄዱበት ቦታ ባለመኖሩ በጣም ብዙ ማግኘት የሚገባንን የቱሪስት ፍሰት አሳቶናል። የቱሪዝም አንዱ ጥቅም ምንድን ነው? በቀጥታ ሱቅ ቤት ገብቶ መግዛት አይደለም። ቡና ሲጠጣ ምግብ ሲበላ፣ ታክሲ ሲጠቀሙ፣ በሁሉ ነገር ብዙ ሰዎችን ስራ የሚያስገኝ ሴክተር ነው፣ ለሀገር የሚሄጅም ከፍተኛ ጠቀሜታ ያለው። እኛም ደግሞ ሌላ ቦታ እንደምናያቸው ውብ ጽዱ ከተሞች እኛም ጋር ማየት ያስፈልጋል። ይህንን ካለምንም ስጋት ካለምንም ችግር ማዕበል ማስታት የሚያስሩ ሰዎችን ቅድም ባነሳው ሀሳብ ልትወስድ ትችላለ። አርቀን ኢማጂን ያደረግነውን ነገር እዩት ነው። ያን ያያችሁ ሰዎች ሪያላይዝ ማድረግ ትችላላችሁ። አሁን ከግራና ቀኝ የምትሰሙት ነገር እንዳያስቀራችሁ። የሚያስቀራቸው ሰዎች ስላሉ ባልክ በጠቀስከው ጊዜም የቀሩ ሰዎች አሉ። ወደ ስቅለት በነበረው ጉዞ እና ከትንሣኤ በኋላ የሰዎች ማንነት ይለያያል። ስለዚህ አሁንም ድል ይመጣል ለውጥ ይመጣል ስንል አምነው የሚከተሉ እና ለውጡን አይተው የሚያምኑ ሰዎች ይለያያሉ። እነሱን ኢንካሬጅ ለማድረግ ነው ሀሳቡ የተነሳው። እኔ ምን አይነት አዲስ አበባ ልትሆን እንደምትችል በጥቂት ዓመታት ውስጥ ምን አይነት ኢትዮጵያ ልትፈጠር እንደምትችል ሁሌም በአእምሮዬ ኢማጂን አደርጋለሁ። ያ ኢማጂን ማደርጋትን ሀገር ነው ልጆቼ፣ ወገኖቼ እንዲገነዘቡ እንዲሰሩላት የምፈልገው። ስለዚህ ብሩህ ተስፋ የማይበት ጉልበት የሚሆነኝ ኢትዮጵያን መለወጥ ይቻላል የሚል ጽኑ እምነት አለኝ። የሚለወጠው ኢትዮጵያውያን አምነው ሲተባበሩ መሆኑ እንደ ፕሪኮንዲሽን የሚቀመጥ ቢሆንም ያንን ለማመላከት ነው። ብዙ ጊዜ ተስፋውን መልካሙን ነገር ለማሳየት ጥረት የማደርገው፣ የመሪ ሚናውም እሱ ይመስለኛል። ጠቅላይ ሚኒስትር አብይ አህመድ በተለይ ከአሜሪካ ድምፅ ጋር ያደረጉትን ቃለ ምልልስ ሁለተኛ ክፍል ነው አድማጮች የተከታተላችሁት። ሰፋ ያለው ቀሪ ቃለ ምልልሳቸው የመጨረሻው ክፍል ነገ ይቀጥላል። እስክንድርን ቃለ ምልልሱ እናመሰግናለን። አሁን የአድማጮች አስተያየት ከፌስቡክ አስተያየቶቻችሁን እንጀምር። አይናለም ደስታ አብይ ሲሉ በመጣራት ጀመሩ ሐሳባቸውን ማስፈር። አብይ አንተ የኢትዮጵያ ስጦታ ነህ። ማንም ከመንገድህ አያስቆምህም። ምቀኞችም ዘረኞችም እንዲሁ እየዬ ትላላችሁ እንጂ አታስቆሙትም። አብይ ዝም ብሎ አይደለም የተገኘው፣ በኢትዮጵያውያን እምባና ጸሎት የተገኘ ነው። ዕድሜ ይስጠው የአብይን ኢትዮጵያ ከፊት ሆና ያያታል። እግዚአብሔር ዕድሜ እንዲሰጠን መጸለይ ብቻ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ አንተ እኮ ልዩ መሪ ነህ። እኛ ኢትዮጵያውያን አስቸጋሪዎች ነን። አንተ ግን በርታልን፣ ረጅም ዕድሜ ከጤና ጋር ይስጥህ አምላክ ብለዋል። ሃይማኖት ሶሪ ውብ ሲሉ ጀመሩ ሐሳባቸውን ሙላቱ ቱራሞ ሁሉ ነገርህ ውብ፣ ለጨዋነትህ ለብስለትህና ለአርቆ አሳቢነትህ ልኬት የለውም። ወደድኩህ ዶክተር አብይ ሙላቱ ቱራሞ ፋስት መረጃ ነኝ ብለዋል። ተከታዩን አጭር ሐሳብ ያሰፈሩት አብያችን በርታ፣ አላህ ከአንተ ጋር ይሁን፣ እኛም ከጎንህ ነን፣ በርታ። ወንደሰን ክፍሌ ይቀጥላሉ ድንጋይ የሚያናግር አንደበት፣ ጨለማ በርጋ ጭንቅላት፣ ሰው ገዳይ ትህትና ብቻ ያመንከው እርሱ እግዚአብሔር ከአይነ ጥላ ይጠብቅ። ቅዱስ ዮሐንስ ደግሞ እንዲህ አሉ። አንድ ሀገር መሪ ግን ሀገሬን ፈጣሪ ይጠብቃታል ካለ ከአንድ መናኒ መነኩሴ ወይም ፓስተር ወይም ሼክ በምን ይለያል? ሀገሪቱን የሚገዛ መሪ የሆነ ሰው በመንግሥቱም በራሱም ሀገር የመምራት ብቃቱን ተጠራጥሮ ሙሉ በሙሉ ለፈጣሪ ትቶ የሚቀመጥ ከሆነ ይሄ ሰው የተቀመጠበትን ቦታና ኃላፊነት አልተረዳም ማለት ነው። ለእኔ አብይ ጥሩ የሃይማኖት መሪና ምናልባት የሆነ በጎ አድራጎት መስሪያ ቤት ኃላፊ ሊሆን ይችላል። ሀገር ለመምራት ግን ብቁ አይደለም። ፍልስፍና ሁሉ ከአንድ አገር መሪ የሚጠበቅ አይደለም። ፈጣሪ ይዘገያል እንጂ ኢትዮጵያን አይረሳትም ካልክ ሰባኪ እንጂ መሪ አይደለህም። እኛ የሚያስፈልገን ካለችበት አዘቅጥ ሊያወጣ የሚችል እቅድ አውጥቶ የሚመራን እንጂ የፈጣሪን ታምር የሚጠብቅ መሪ አይደለም። አብይ የአጋጣሚና የስሜት መሪ ነው። ግንቦት ሀያን የዛሬ ዓመት እንዳላጠለሸ ዛሬ በመድፍ አክብሯል። ትናንት ሲክበው የነበረውን ሕዝብና ታሪክ ዛሬ ባገኘው አጋጣሚ ሁሉ መዝለፍ ጀምሯል። እዚህ ጋ በእርግጥ ማንን የት መቼ እንዴት ማለታቸው እንደሆነ ቅዱስ ዮሐንስ አላብራሩም። ላሰፈሩት ክስ አዘል ሀሳብ ማስረጃም አላያያዙም። ግን ቀጠሉ። ሰውየው ጭብጨባና ስሜት የሚነዳው ነው። በድርጅት ደረጃ የወጣ ምንም እቅድ የለውም። አአ አዲስ አበባ ማለታቸው ሊሆን ይችላል። ሊሰሩ የታሰቡት በሙሉ ያለምንም እቅድ በስሜት የታሰቡ ናቸው። ቅዱስ ዮሐንስ ሐሳባቸውን በዚሁ ደመድ። ስልክ እየደወላችሁ በድምፅ በኢሜይል ሆርን አት ቪኦኤ ኒውስ ዶት ኮም በፌስቡክ በትዊተር በኢንስታግራም እንዲሁም ዩቱብ ላይ ሐሳቦቻችሁን አካፍሉ፣ ተነጋገሩ፣ አንሸራሽሩ። ለተሳትፏችሁ ለአስተያየቶቻችሁ እናመሰግናለን። በንግግሮቻችሁ ቀጥሉ። አድማጮች፣ አሁን የፕሮግራም ማሳሰቢያ ያለን። የህዝቦችን ጥቅም የሚያስከብር ሀሳብ እስከመጣ ድረስ በውይይት በምክክር ሕገ መንግስታዊ በሆነ መንገድ ሕገ መንግስቱን ማሻሻል ይቻላል። ሕገ መንግስትን በውይይትና በምክክር ማሻሻል የሚያስፈልግበት ዋናው ምክንያት ትልቁ በኛ ህገ መንግስት ላይ የሚሰጠው ሂስ በቂ ውይይት አላደረግንበትም፣ አልመከርንም፣ አልተሳተፍንም የሚል ስለሆነ ቢያንስ አሁን የምናደርገው ማንኛውም ለውጥ ያንን ችግር የማይደግም መሆን አለበት። ያን በማድረግ ወደሚያቀራርብ ነገር ሊመጣ ይችላል። ጠቅላይ ሚኒስትር አብይ አህመድ ናቸው። ሶስተኛውና የመጨረሻው ክፍል ቃለ ምልልስ ነገ ይቀርባል። ተከታተሉ። አድማጮች ለምሽቱ ያዝነውንም በዚሁ ቋጨን። አሁን የትግርኛ ስርጭት ይቀጥላል። ከምሽቱ ሶስት ሰዓት ላይ ነገ እንገናኝ። በእኛ በኩል ሰላም፣ ደህና ደሩ።